كم <applause> <applause> okay. ما هبرسه لا ما هبرسه <applause> የቪክቶሪያ ኢትዮጵያውያን ማኅበረሰብ ማኅበር በአሁኑ ወቅት የሥራ ኃላፊነትን ተረክበው የሚያገለግሉ የሥራ አስፈጻሚ ኮሚቴ አባላቱን ከመረጠ የአንድ እንቁጣጣሽ ዕድሜ ሊያስቆጥር ጥቂት ወራት ቀርተውታል። በኒህ አጭር ጊዜያትም አይነገብ የሆኑ ተግባራትን ከውኗል። ሰሞኑንም መክሮ የማኅበሩን የሥራ አገልግሎት ኃላፊነት ለውጥ ማድረጉን አስታውቋል። የማኅበሩ ፕሬዚደንት የነበሩት የምክትል ፕሬዚደንትነቱን ስፍራ ሲይዙ፣ ምክትል ፕሬዚደንቱ የማኅበሩ ፕሬዚደንት ሆነዋል። ከእንዲህ ያለ ውሳኔ ላይ እንደምንና ስለምን እንደተደረሰ ከፕሬዚደንታዊና የምክትል ፕሬዚደንትነት የሥራ አገልግሎት ኃላፊነታቸውን የተለዋወጡበትን ዋነኛ ሐሳብ ለመረዳት አቶ ንብረት ዓለሙንና ዶክተር ተስፋዬ ይግዛውን አነጋግረናል። በቀዳሚነት አቶ ንብረት ዓለሙ አበይት ያሏቸውን አስባቦች ነቅሰው ያስረዳሉ። በጣም አመሰግናለሁ አቶ ካሳሁን። በተለይ የኤስቤስ ልጵያ ኮሚኒቲ የሚሰጠውን አገልግሎት በጣም ሳላደንቅ መቅረት የለብኝም። ስለምታደርጉልን ትብብር ሁሉ በጣም አመሰግናለሁ። ይህንን ውሳኔ ለመወሰን ያሰብኩበት ትልቁ ነገር መጀመሪያ ስንመረጥ ሁላችንም አንተዋወቅም ነበረ። በወቅቱ በነበረው ሁኔታ በእድሜ እኔ ትንሽ ከፍ ስለምል ይህንን ኃላፊነት መረከብ የግድ መስሎ ስለታየኝ እና የኮሚቴውን ምርጫ ቀበልኩ ማለት ነው። ነገር ግን እየዋለ እያደረ እየተቀራረብን በአጋጣሚ ሁላችንም እዚህ ኮሚቴ ውስጥ ለኢትዮጵያ ኮሚኒቲ እድገት ያለን ፍላጎት ተመሳሳይ ነው። እንዲያው በስራ አጋጣሚ በተለያየ መንገድ ካልሆነ በስተቀር የአቅም ጉዳይ ኑሯችን አኳያ ካልሆነ በስተቀር ሁላችንም ጥሩ አመለካከት ያለን ይህንን ማህበረሰብ ወደፊት ለማራመድ ቁርጠኝነት እንዳለን በቃ ተግባባን። ከዛ የመጀመሪያው ስራችን የነበረው የቶርናመንት ጉዳይ ነበረ። የቶርናመንቱን ጉዳይ ያው ተስፋዬ ኃላፊነቱን እንዲወስድ አድርገን ያንን ኃላፊነት በብቃት ተወጣ። ከዛ በተጨማሪ ደግሞ በየጊዜው በምናደርጋቸው እንቅስቃሴዎች ያለው አመለካከት በጣም እየተለየ ነው። አንደኛ በእድሜ ወጣት ነው፣ ሁለተኛ ምሁር ነው። እንደገና ደግሞ ይህንን ማህበረሰብ ካለበት ሁኔታ ለመራመድ እንዲህ በቀላሉ የሚገመት ሆኖ አላገኘትም እና ዋናው ነገር እኛ በቅንነት ማሰብ ነው። ይህ ቅንነት ደግሞ ኮሚኒቲው እንዲያድግ ይህ ኮሚኒቲ በጣም የተበደለ ኮሚኒቲ ነው። ከተቋቋመ ኢንኮርፖሬትድ ከሆነ አርባ አመት ሆኖታል። በአርባ አመት ውስጥ ግን የራሴ የሚለው አንድ ወንበር የለውም በጣም ኢት ኢዝ አ ቬሪ ትራጂ። እና ይሄንን እንደዚህ የተበደለ ኮሚኒቲ አንቆ መያዝ አስፈላጊ መስሎ አይታይኝም። ከዚህ አኳያ ይሄ ሰው በተደጋጋሚ ጊዜ በተሰማራበት መስክ ጥሩ ውጤት አስመዝግቧል። ለምሳሌ በቅርቡ እንደ ኢትዮጵያ ኮሚኒቲ እኛን ወክሎ ሲሰራ የነበረው ዶክተር ተስፋዬ ነው እና ይህም በጥሩ ሁኔታ ተጠናቋል። ከዚህ በተጨማሪ ደግሞ ከምንም ነገር ንጹህ አእምሮ የያዘ ሰው መሆኑን እኔ አረጋግጫለሁ። እኔ ያፓን ባልሆን ደርግ ኢሰፓን ባልሆን ከዛ ደሞ ከወያኔ ጊዜ ባልሆን ጽድቅ ባልሆን የነበረውን ሁኔታ አውቃለሁ እና ያለውን የፖለቲካል ኢንፍሉወንስ ለምሳሌ ኢትኒክ ፖለቲክስ በዛ ውስጥ የተወሰነ ነገርም ሊኖረኝ ይችላል። አትመለካለት እንዲያውም የምጠቅሳቸው ሁለቱ አነጋገሮች አሉት በተደጋጋሚ ጊዜ ሌትስ ቢ ኦፕን ማይንድድ ይላል፣ ሁሉንም በግልጽነት እስኪ እንመልከተው። ሌትስ ሙቭ ኦን ይላል፣ ባለፈው መጨቃጨቅ ባለፈው መቆዘም ሳይሆን ወደፊት በምናደርገው ላይ እንራመድ የሚል አመለካከት አለው እና ባሳየው ፐርፎርማንስ በእውነት በሜልበርን የኢትዮጵያ ኮሚኒቲ በቪክቶሪያ ማለት ነው ጥሩ እድለኛንን ብዬ ገምታለሁ። እኔ የዛ ሰው ትውልድ ስለሆን ብዙ ሰዎች ስለ እኔ አያውቁም። የሚያዩኝ በተለየ ሁኔታ ነው። እርግጥ እንደዛ አይነት አይደለሁም ግን የዛ ትውልድ አካል አባል ስለሆንኩኝ እንደዛ ነው የሚመለከቱኝ እና የኢትዮጵያ ኮሚኒቲ በአሁኑ ሰዓት በርግጓል። ምክንያቱም አንድ ሰው ሶስት ጊዜ አራት ጊዜ በኮሚኒቲ ሊቀመንበርነት የተመረጠ እንዳለ ማህበረሰቡ ያውቃል። በዚህ ምክንያት ምን ለውጥ ልናይ ነው? ምን ሄደው እያለ ስብሰባ ሲጠራ እንኳን ስድስት ሰው ሰባት ሰው ብቻ ነው የሚገኘው። ግን እኔ አንድ የምገነዘበው መጋባል ሁሉም ኢትዮጵያዊ በዘር በምናምን በጎሳ ምናምን ሳንል ኢትዮጵያዊ ገሩን ይወዳል፣ ሁሉም ኢትዮጵያዊ አገሩን ይወዳል። በዚህ ምንም ጥርጥር የለኝም። ሁለተኛ የኔ ሕዝብ ደግሞ ተባባሪ ነው እና ይሄንን የምለው ምንድን ነው አሁንም ይሄንን ሞቢላይዝ ለማድረግ ከተፈለገ በጣም ይቻላል። ይሄንን ማድረግ የሚችል ደግሞ አቅም አለው ዶክተር ተስፋዬ ብዬ እኔ አምናለሁ። ይሄ ስለሆነ እኔ ይሄንን ቦታ ለእሱ ቢረከብ ለወጣቱ ጥሩ ነው። አንደኛ ወጣት ነው። ከወጣቱ ጋር የመግባባት ባስተሳሰብ ማለቴ ነው። ወደፊት ቢመጣ እሱ ጥሩ ውጤት ሊያመጣ ይችላል። የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዝደንትነቶ የነበረውን ኃላፊነት ለቀዋል። ከዚህ በኋላ እገዛ አድርጋለሁ ተተኪዮ በዶክተር ተስፋዬ ይግዛው በሚመራው ማህበር ሲሉ ምን ማለት ነው? የእርሶ ቀጣዩ ሚና ምን ይሆናል? በምን ኃላፊነት ደረጃ ላይ ነው የሚሰሩት ወይስ ከማህበሩ አመራር ውጭ ነው የሚሆኑት? በጣም ጥሩ ጥያቄ ነው። ከማህበሩ ከኮሚቴው ውስጥ አልወጣም። እንደዛ አይደለም። እኔ እኔ በቅንነት ነው እዛው ኮሚቴ ውስጥ እኖራለሁ። የፖዚሽን ልውውጥ ነው ያደረግነው፣ ግን ወደፊት ኮሚቴው ደግሞ የተሻለ ሰው እኔ በማንኛውም ጊዜ ለዛ ለመጣ ፖቴንሻል ያለው ሰው ለማስረከብ ዝግጁ ነው። እንደዛ ነው። መልካም። ዶክተር ተስፋዬ አሁን በቪክቶሪያ ኢትዮጵያ ማህበረሰብ ማህበር ድጋፍ አግኝተው በቀድሞው ፕሬዚደንት አቶ ንብረት አለሙ እግር ተተክተዋል። እሳቸው የእርሶን ቦታ ይዘው በምክትል ፕሬዚደንትነት ይቀጥላሉ። ድጋፋቸውንም አስተዋጽዎቹንም እንደዚሁ። የዚህ አይነቱ ልውውጥ ለማህበሩ የሚያስገኛቸው ፋይዳዎች ምን ይሆናሉ? በቀጣዩ ሁለት ዓመታት ጊዜያት ውስጥ በእርሶ አመራር የሚመራው የኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ ምን አይነት ለውጦችን ምን አይነት እድገቶችን ሊያስገኝ ይችላል የሚል ተስፋ ማሳደር ይቻላል። አመሰግናለሁ ካሳውን ስለሰጠን ድል ሁልጊዜም ያው ኤስፔስ አማርኛ በማንኛውም ጊዜ እኛ ስንፈልግ ፕሮግራሞቻችን ስለምታስተላልፉልን አዚ ዥዋል እዚ ውስጥ ልን እናመሰግናለን። ለወደፊቱ አብረን እንደምንሰራ ተስፋ እናደርጋለን። በቀጥታ ጥያቄን ከመመለሴ በፊት እንዲያው አቶ ንብረት ማናቸው ምንድን ነው የሆነው የሚለውን በአጭው ሪፍ እንዲያው እኔ እንደተረዳሁት አቶ ንብረት ጋር ቆርሞስ ለአንድ አመት አብረን እንሰራ ከዛ በፊት ታይተን መንገድ ላይም ታይተን ማናክ ነው። አቶ ንብረት ጋር ብቻ ሳይሆን ሁላችንም እዛ አሁን ኤክስኪቲቭ ኮሚቴ ውስጥ ያለ ነው፣ አብዛኞቻችን አንተዋወቅም። አቶ ንብረት ቅድም እንደገለጸው ይኸው ቦታው ተሰጥቷቸዋል። ሂዱና ሊቃመንበር ምረጡ ሲባል ሁላችንም በሙሉ ድምፅ የመረጥ ነው አቶ ንብረትን ነው። አንደኛ እንደተባለው አንተዋወቅም፣ ሁለተኛ ደግሞ ኦይሲ አቶ ንብረት ከኛ በተሻለ በትምህርት ያዳበረው በኑሮ በመኖር ያክማቸው የማስተዳደር ነገሮችን ይመቻቻል። አገር ውስጥ ያለውን ውጭ ሀገር ያለውን ነገር ሁሉ የመረዳት ብቃቱ ከፍተኛ ነው ብለን ነበር ያሰብነው። ያንን ደግሞ ምንም ነገር ሳያሳፍረን ሰክሰስፉል ለአንድ ዓመት ማህበሩ ካለበት ወደፊት ፈቀቅ በሱ መሪነት ቱርናመንቱን አዘጋጅተን በሰክሰስፉል ጨርሰናል። ዋን በደመቀ ሁኔታ አክብረናል። አሁን ደግሞ በቅርቡ የአቶ ልማ ክብረትን የሪኮግኒሽን ከሌሎች የልማ ወዳጆች ጋር ሆነም ኢንፓርትነርሺፕ ሰክሰስፉል ያንን ፕሮግራም አዘጋጅተን ጨርሰናል። ያን የሆነው በአቶ ንብረት መሪነት ነው። ያንን አክኖሎጅ ማድረግ እፈልጋለሁ። አሁን ወደፊት ለውጡ ለምን መጣ፣ ከመጣ በኋላ ደግሞ በእኔ መሪነት ወደፊት ምንድን ነው አዲስ ሊመጣ የሚችለው ነገር ምንድን ነው ኤክስፔክት ምናደርገው የሚለውን ለማየት ለውጡ የመጣው አዚዥዋል እኛ ሀገር አንድ ሰው ቦታ ላይ ከተቀመጠ በኋላ እስከ መጨረሻው ነው፣ ማንም አይነቃውም፣ ማንም አይነቀንቀውም። ያው እኛ ሀገር ተረት ማለን ሳይከሰት ከማየት ታረት ለሚባለው ያንን ሳይሆን አቶ ንብረት በራሱ ተነሳሽነት እኔ ብዙ እየሰራው እንደሆነ አይቷል። በወደፊቱ አሁን ኤክስኪዩቲቭ ኮሚቴ ውስጥ ያለ ነው የምናስበው። ሶስት ዓመታችንን ስንጨርስ ከኛ የተሻሉ እዚሁ አገር ምናልባት ያደጉ እዚሁ አገር ብዙ ዓመት የቆዩ ግን ወጣቶቹ መካከል። ስለዚህ አቶ ንብረት ከሱ ጀኔሬሽን ወደ እኛ አስተላልፎታል። እኛ ደግሞ ተስፋ ያደርገው ከአቶ ንብረት የተቀበልኩትን የምናስተላልፈው ከኛ የተሻለ እውቀት ከኛ የተሻለ የዜና ሀገር በደንብ መረዳት የሚችሉ ልጆች ላይ የወደፊቱ ደግሞ ኮሚኒቲያችን ሊያራምዱ የሚችሉት ልጆች ላይ ማስተላለፍ ነው። ቤዚካሊ እሱን ነው የምናደርገው። የተለመዱ የምንሰራቸው ፕሮግራሞች አሉ። አዲስ ዓመት እናከብራለን። ቶርናመንቱን አሁን የለማ ሴሌብሬሽን እየጀመር ነው አለ። እሱ በየዓመቱ ፊክስቸር ይሆናል። አድዋ የምናከብረውንም እስካሁን ድረስ ቤት ውስጥ የነበረውን በአደባባይ ላይ እናወጠዋለን። የዩዝ ሜንቶሪንግ ፕሮግራም አልኮል፣ ድራግ፣ ሜንታል ሄልዝ ላይ ትልቅ ሰዎቻቸውን ተቀምጠው አይሶሌትድ የሆኑት እነሱን የመንከባከብ ሆምለስነስ ብዙ አሁን በቅርቡ እንኳን የሰማነው ችግር አለ። ሁላችንም አንተን ካሳውን የጠየቀውና ሁላችንም ያሳዘነ ጉዳይ በቤተሰብ ላይ የደረሰ አለ። ሌሎቻችን ላይ ያን ማደርስበት ተርማችንን ስንጨርስ ችግሮች ሊፈቱ የሚችሉ ኮሚቴዎቹ የዚህን ሀገር በደንብ መረዳት በሚችሉ ሰዎች ተክተን መውጣት ነው የምንፈልገው። ሳክሰስፉል የኛ ሳክሰስፉል ነው የምንለው በአንድ ሰው ላይ ዲፐንደንት መሆን የለበትም። ትናንትና አቶ ንብረት ሊቀመንበር ነበር ሰክሰስፉሊ ለእኔ አስተላልፈው ሲሄድ እኛ ደግሞ ለምናስተላልፈው ሰው እኛ ለቀን ስንወጣ የተጀመረው ነገር መቀጠል መቻሉን አረጋግጠን ነው የምንወጣው። እሱን ነው እኛ ቃል የምንገባው። የጀመርነው ነገር ቀጣይነት እንዲሆን እንዲኖረው እናደርጋለን። አዳዲስ ፕሮግራሞችን እንጀምራለን። ብዙ ፕሮጀክቶችን ጽፈን ፈንዲንግ እስከሚሰጠን እየጠበቅን ነው። እነሱ ጊዜያቸው ሲደርስ የምናሳያቸው ለህዝባችን የምናቀርበው ይሆናል። በቅርቡ ደግሞ ጠቅላላ ጉባኤ ጠቅላላ ስብሰባ ጠርተን ከህዝባችን ጋር ስላሉ ችግሮች ከኮሚዩኒቲው ምንድን ነው ህዝቡ የሚጠብቀው? ምንድን ነው ማድረግ ያለብን? በሁለት መልኩ ከፍለን በሾርተርም እና በሎንግተርም፣ በሾርተር ሚዲል መፍታት ያለብን ነው። ሎንግተርም ተርም ደግሞ እኛ ባንጨርሰውም እንኳን ጀምረ ነው የምንሄደው ነገር ነው እና በቅርቡ ጠቅላላ ጉባኤ ጠርተን ህዝቡ ጋር እንነጋገር። አመሰግናለሁ። ከቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር አዲሱ ፕሬዚደንት ዶክተር ተስፋዬ ይግዛውና ምክትል ፕሬዚደንት ንብረት አለሙ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን ስለ መጪው የ2017 ኢትዮጵያውያን አዲስ ዓመት መሰናዶ ያስረዳሉ፣ ማህበረሰባዊ ጥሪም ያቀርባሉ። Okay, ما حدا لا ما